ዛሬ ረፋዱ ላይ ሰማያዊ ፓርቲ በዋና ጽፈት ቤቱ በጠራው ጋዜጣዊ መግለጫ ላይ ባሰራጨው ጽሑፍ እንዳተተው በምርጫው ለመሳተፍ የወሰነው ገለልተኛና ብቃት ያላቸው ተቋማት እንደሌሉና ገዢው ቡድንም እውነተኛ ምርጫ እንደማይፈቅድ እያወቀ መሆኑን በመግለጽ ይንደረደራል። በምርጫው ሂደትም ድምፅ ከመስጫው ቀን በፊት በመንግሥትና በምርጫ ቦርድ ተፈጽመዋል ያላቸውን ሕገወጥ ድርጊቶች ይዘረዝራል። በአንድ ስፍራ የገዢው ቡድን ካድሬዎችና የጸጥታ ኃይሎች የተቃዋሚ ፓርቲ ተወዳዳሪዎችን ታዛቢዎችንና አባላትን በማን ያለብኝነት ደብድበዋል፣ አስረዋል፣ አለፍ ሲልም ገድለዋል ሲል ይገልጸዋል። እነዚህን የመሳሰሉ ጉድለቶችን ከዘረዘረ በኋላ መግለጫው የምርጫውን ውጤትም ሆነ ሂደቱን እንደማይቀበለው ይደመድማል። የሰማያዊ ፓርቲ ምክትል ሊቀመንበርና የምርጫ ጉዳይ ኃላፊ አቶ ስለሺ ፈይሳ ከላይ በተዘረዘሩት ህገወጥና የአፈና ስርዓት የተካሄደው 2007 ዓ.ም ጠቅላላ ምርጫ የሚያመላክተው ኢትዮጵያ አሁንም ነጻ ፍታዊ ምርጫ ልታካይ ቀርቶ በኢትዮጵያ ከዚህ ቀደም ከተካሄዱት ምርጫዎች ጋር እንኳን ሊወዳደር የማይችል እጅግ ኢፍታዊ ወገንተኛና ተአማኒነት የሌለው በመሆኑ ሰማያዊ ፓርቲ ሂደቱንም ሆነ ውጤቱን አይቀበለው። በሌላ በኩል ደግሞ በትናንትናው ዕለት የሀገሪቱ ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለመላው የኢትዮጵያ ህዝብ ያስተላለፉት የደስታ መግለጫ ንግግራቸው በምርጫ 2007 ህዝቡ ከዋዜማው ጀምሮ ድምጹን እስከሰጠበት ዕለት ያደረገውን ተሳትፎ አወድሰው ምርጫውም ሰላማዊ ዴሞክራሲያዊና ተአማኒ እንደነበረ ገልጸው ነበር። አምስተኛው ሀገራዊና ክልላዊ ምርጫ ሰላማዊ ዴሞክራሲያዊና ተአማኒነት ባለው መልኩ በመጠናቀቁ የተሰማኝን ታላቅ ደስታ ለመግለጽ እፈልጋለሁ። መላው የሀገራችን ህዝቦች ለምርጫው ሰላማዊ ሆኖ መጠናቀቅ ላበረከቱት ከፍተኛ እንዲሁም ላሳዩት ጨዋነትና ራያነት የተሞላው ተግባር ያለኝን አክብሮት ለመግለጽ እወዳለሁ። ሰማያዊ ፓርቲ በመግለጫው ላይ ሳብራራ በኢትዮጵያ ውስጥ በአሁኑ ጊዜ ነጻነት የለም ይላል። የዜጎች ነጻነት ሳይከበር ነጻና ፍትሐዊ ምርጫ ሊደረግም ስለማይችል ህዝባዊ አስተዳደር ለማቆም አይቻልም ሲል ይከራከራል። ስለሆነም ይህንን እውን ለማድረግ አሁንም በሰላማዊ ትግላችን እንቀጥልበታለን ይላሉ የፓርቲው ሊቀመንበር አቶ ይልቃል ጌትነት ነጻነት በሌለበት አገር ውስጥ ህዝባዊ አስተዳደር መትከል አይቻልም የሚለው መርህ የትግላችን ምሰሶ ሆኖ ይቀጥላል። ይሄም ዲሞክራሲያዊና ሰላማዊ የትግል ስልት መሆኑን ልታውቁት ይፈልጋል። ይሄንን ሲባል ኢህአዴግ ዘሎ አመጽ ነው የሚያደርገው፣ ዘሎ ሽብር ነው የሚያደርገው። ይሄ እንግዲህ ከኢህአዴግ ፍርሃት የመነጨ ወይም ሳይገባቸው ከሆነ እንዲገባቸው ያስፈልጋል። እውነት ለመናገር እኛ የማብራራት ችግር ኑሮብን ከሆነ ደግመን ደጋግመን እናስረዳቸዋለን። ይሄ ትግል ግን የተመሰረትንበት ነው፣ ስራችን ነው። ምርጫ ቦርድ ከትናንት በስቲያ ይፋ ባደረገው የመጀመሪያ የምርጫ ውጤት መሰረት ውጤታቸው ከታወቁት 442 የፓርላማ መቀመጫዎች መካከል ገዢው ግንባር ኢህአዴግ ሙሉ በሙሉ አሸንፏል። ከተረፉት መቶ አምስት መቀመጫዎች መካከል ሰማያዊ ለማሸነፍ ተስፋ ይኖረው ይሆን ለሚለው የጋዜጠኛ ጥያቄ የፓርቲው መሪዎች ምንም እንደማይጠብቁ ተናግረዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ